ትንቢተ ሕዝቅኤል ምዕራፍ ሃያ ስድስት። እንዲህም ሆነ፣ በዐሥራ አንደኛው ዓመት ከወሩ በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ፣ ጢሮስ በኢየሩሳሌም ላይ እሰይ፣ የአሕዛብ በር የነበረች ተሰብራለች፣ ወደ እኔም ተመልሳለች፣ እርስዋ ፈርሳለችና እኔ እሞላለሁ ብላለችና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፤ ጢሮስ ሆይ፣ እነሆ በአንቺ ላይ ነኝ ባሕርም ሞገዷን እንደምታወጣ እንዲሁ ብዙ አሕዛብን አወጣብሻለሁ። የጢሮስንም ቅጥሮች ያጠፋሉ፣ ግንቦቿንም ያፈርሳሉ። ትቢያዋንም ከእርሷ እፍቃለሁ፣ የተራቈተ ድንጋይም አደርጋታለሁ። በባሕር ውስጥ የመረብ ማስጫ ትሆናለች፤ እኔ ተናግሬአለሁና ይላል እግዚአብሔር። ለአሕዛብም ብዝበዛ ትሆናለች። በሜዳ ያሉትም ሴቶች ልጆቿ በሰይፍ ይገደላሉ፣ እኔም እግዚአብሔር እንደ ሆንሁ ያውቃሉ። ጌታ እግዚአብሔር እንዲህ ይላልና እነሆ ከሰሜን የነገሥታት ንጉሥ የባቢሎንን ንጉሥ ናቡከደነጾርን፣ ከፈረሶችና ከሰረገሎች ከፈረሰኞችም ከጉባኤና ከብዙ ሕዝብ ጋር በጢሮስ ላይ አመጣለሁ። በሜዳ ያሉትን ሴቶች ልጆችሽን በሰይፍ ይገላቸዋል፤ አምባም ይሠራብሻል፣ አፈርንም ይደለድልብሻል፣ ጋሻም ያነሳብሻል። ማፍረሻውን በቅጥርሽ ላይ ያደርጋል፣ ግንቦችሽንም በምሳር ያፈርሳል። ከፈረሶቹም ብዛት የተነሣ ትቢያቸው ይከድንሻል። ሰዎችም በተናደች ቅጥር ወደ ከተማ እንደሚገቡ እርሱ በበሮችሽ ሲገባ ከፈረሰኞችና ከመንኰራኰሮች ከሰረገሎችም ድምፅ የተነሣ ቅጥርሽ ትናወጣለች። በፈረሶቹ ኮቴ ጎዳናዎችሽን ሁሉ ይረመርማል፣ ሕዝብሽንም በሰይፍ ይገድላል። የብርታትሽም ሐውልት ወደ ምድር ይወድቃል። ብልጥግናሽም ይማረካሉ፣ ሸቀጥሽንም ይበዘብዛሉ ቅጥርሽንም ያፈርሳሉ። ተድላ የምታደርጊባቸውን ቤቶችሽን ያጠፋሉ። ድንጋይሽንና እንጨትሽን መሬትሽንም በባሕር ውስጥ ይጥላሉ። የዘፋኞችሽንም ብዛት ዝም አሰኛለሁ፣ የመሰንቆሽም ድምፅ ከዚያ ወዲያ አይሰማም። የተራቆተ ድንጋይ አደርግሻለሁ፣ የመረብን መስጫ ትሆኛለሽ። ከእንግዲህ ወዲህ አትሠሪም፣ እኔ እግዚአብሔር ተናግሬአለሁና ይላል እግዚአብሔር። ጌታ እግዚአብሔር ጢሮስን እንዲህ ይላታል። የተወጉት ባንቋረሩ ጊዜ በውስጥሽ እልቂት በሆነ ጊዜ ከውድቀትሽ ድምፅ የተነሣ ደሴቶች ይነዋወጡ የለምን? የባሕርም አለቆች ሁሉ ከዙፋኖቻቸው ይወርዳሉ፣ መጐናጸፊያቸውን ያወጣሉ፣ ወርቀዘቦ ልብሳቸውንም ያወልቃሉ። መንቀጥቀጥን ለብሰው በመሬት ላይ ይቀመጣሉ፣ ሁልጊዜም ይንቀጠቀጣሉ። በአንቺም ይደነቃሉ በአንቺም ላይ ሙሾ ያሟሻሉ። እንዲህም ይሉሻል በባሕር የተቀመጥሽ በባሕርም ውስጥ የጸናሽ ከሚቀመጡብሽም ጋር በዙሪያሽ የሚኖሩትን ሁሉ ያስፈራሽ የከበርሽ ከተማ ሆይ እንዴት ጠፋሽ! አሁን በውድቀትሽ ቀን ደሴቶች ይንቀጠቀጣሉ፣ በባሕርም ውስጥ ያሉ ደሴቶች ከመጥፋትሽ የተነሣ ይደነግጣሉ። ጌታ እግዚአብሔር እንዲህ ይላልና ሰው እንደሌለባቸው ከተሞች ባድማ ከተማ ባደረግሁሽ ጊዜ፣ ቀላዩንም ባወጣሁብሽ ጊዜ፣ ብዙ ውኆችም በከደኑሽ ጊዜ የቀድሞ ሕዝብ ወዳሉበት ወደ ጒድጓድ ከሚወርዱት ጋር አወርድሻለሁ። የሚኖርብሽም እንዳይገኝ ወደ ጒድጓድ ከሚወርዱ ጋር ቀድሞ በፈረሰችው ስፍራ በታችኛይቱ ምድር አኖርሻለሁ። ጌጥሽንም በሕያዋን ምድር አላኖርም። ለድንጋጤ አደርግሻለሁ፣ እንግዲህም አትኖሪም። ትፈለጊያለሽ፣ በዘላለምም አትገኝም ይላል ጌታ እግዚአብሔር።